የደቡብ ሱዳን ተቃዋሚ አማጽያንና መንግሥት በጠብ ያለመፈላለጉን ስምምነት ያለምንም ቅድመ ሁኔታ እንዲፈራረሙ የጠየቀችው ዩናይትድ ስቴትስ ፕሬዚደንት ሳልቫኪርም ታሳሪዎቹን የሱዳን ሕዝብ አርነት ንቅናቄ ኤስፒኤልኤም መሪዎች እንዲፈቱ ጥሪ አቅርባለች። ሁለቱ የደቡብ ሱዳን ወገኖችም ለሶስተኛ ቀን ፊት ለፊት አልተወያዩም። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። የፕሬዝዳንት ባራክ ኦባማ የብሔራዊ ጸጥታ አማካሪ ሱዛን ራይስ ትናንት ማምሻውን ከዋይት ሀውስ ያወጡት መግለጫ በአመዛኙ የኢጋድን አቋም ያንጸባረቀ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በቀድሞው ምክትል ፕሬዝዳንት በሪክ ማቻር የሚመሩት አማጽያን በጠላትነት ያለመፈላለጉን ስምምነት እንዲፈርሙ እየገፋፋ ነው። ወደ ጁባ ተጉዘው በእስር ላይ የሚገኙትን 11 የሪክ ማቻር ደጋፊ ባለስልጣናት ያነጋገሩት የኢጋድ አደራዳሪዎች ታሳሪዎቹ ስምምነት መፈረሙን እንደሚደግፉ ገልጸዋል። ይህንኑ የጠቀሱት ሱዛን ራይስ ተቃዋሚዎቹ የእስረኞቹን መፈታት እንደ ቅድመ ሁኔታ ማስቀመጣቸው ከራሳቸው ከታሳሪዎቹ ሀሳብ ጋር የሚጋጭ ነው ብለዋል። አዲስ አበባ የሚገኙት የተቃዋሚ ተደራዳሪዎች ግን ታሳሪ ጓዶቻችን ምንም ቢናገሩ መሳሪያ ስለተደገነባቸው ነው ሲሉ አባባሉን እንደማይቀበሉት በቃል አቀባያቸው በኩል ይፋ ማድረጋቸው ይታወሳል። በአዲስ አበባ የሚገኙት የደቡብ ሱዳን ተቃዋሚዎች ቃል አቀባይ ሁሴን ማርኔዎት ትናንት ለጋዜጠኞች ያረጋገጡትም ይሄንኑ ነበር። እዚህ ከቆምኑ መካከል ማንኛችንም መሳሪያ ከተደገነብን ባምባገነን ቤት ውስጥ ሆነን ዕጣ ፈንታችን በደቂቃ ውስጥ የሚወሰንበት ሁኔታ ውስጥ ከሆንን ያንን ቋንቋ ልንናገር እንችላለን። እኛ ግን አሉ የተባለውን አናምንም። ምክንያቱም በድርድሩ እንቀጥል ወይስ እንውጣ የሚለውን የመወሰኑ ጉዳይ እዚህ ያለነው ተወካዮች ጉዳይ ነው። ነገር ግን እነዚህ ታሳሪዎች ጓዶቻችን ናቸው። የሱዳን ሕዝብ ነጻ አውጪ ንቅናቄ ኤስፒኤልኤም አንጋፋ መሪዎች ናቸው። እዚህም ለድርድሩ እንፈልጋቸዋለን። እነርሱ እዚህ ቢኖሩ በድርድሩ በፍጥነት መጓዝ እንችላለን። በሱዛን ራይስ የወጣው የዩናይትድ ስቴትስ መግለጫ ከኢጋድ ይፋ አቋም የሚለየው ፕሬዚዳንት ሳልቫኪር ታሳሪዎቹን ባለመፍታታቸው ጉዳይ ላይ ነው። ኢጋድ በመግለጫው ሳልቫኪር ታሳሪዎቹን አልፈታም ስለማለታቸው እንኳን አልጠቀሰም። ዩናይትድ ስቴትስ ከዚህ አንጻር የደቡብ ሱዳን መንግስት ታሳሪዎቹን እስካሁን ባለመፍታቱ ማዘኗን በግልጽ አስታውቃለች። በብሔራዊ የጸጥታ አማካሪዋ ሱዛን ራይስ የወጣው መግለጫ ፕሬዚዳንት ሳልቫኪር ታሳሪዎቹ በፖለቲካ ድርድር ይሳተፉ ዘንድ በአስቸኳይ እንዲፈቱና ወደ ኢጋድ እንዲያስተላልፉ ጠይቋል። አዲስ አበባ የሚገኙት የሁለቱ የደቡብ ሱዳን ወገኖች ተደራዳሪዎች ዛሬም ለሶስተኛ ቀን ፊት ለፊት አልተገናኙም። በየፊናቸው ግን እንቀበለዋለን ያሉትን የስምምነት ሰነድ ማዘጋጀታቸው ተጠቁሟል። አንድ የአማጽያኑ ተደራዳሪ ለቪዮኤ እንዳሉት ሁለት ነጥቦች ለእነርሱ ወሳኝ ናቸው። በስር ላይ የሚገኙት የሱዳን ሕዝብ ነጻነት ንቅናቄ ኤስፒኤልኤም ከፍተኛ አመራሮች መፈታትና የዩጋንዳ ወታደራዊ ጣልቃ ገብነት መቆም ኢጋድ፣ በገለልተኛነት እያደራደረ የዚሁ ድርጅት አባል የሆነችው ዩጋንዳ ወገን ለይታ ጦርነት ልትከፍታ አይገባም ብለዋል እኚሁ ተደራዳሪ። ፕሬዝዳንት ሳልቫኪርን የሚወክሉት ተደራዳሪዎችም የራሳቸውን ሰነድ ማዘጋጀታቸውን ምንጮች ተናግረዋል። ሁለቱን ወደ አንድ የሚያመጣና ወደ ስምምነት የሚያደርስ አንድ ሰነድ ግን እየተጠበቀ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።